I said so በጦርነትና ብጥብጥ ለተዋጠችው ማዕከላዊ አፍሪካ ሪፐብሊክ ወደ ሰላም መሄጃው መንገድ አጥፍቶ አለመቀጣት መዋጋት መሆኑን የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት አስታወቁ። ፕሬዚዳንት ፎስቲን አርካንጅ ቱዴራ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባደረጉት በዚህ ንግግራቸው የሰላማቸው አቅጣጫ ሰዎች ለፈጸሙት አድራጎት ተጠያቂ እንዲሆኑ ማድረግ ነው ብለዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። ለሴንትራ አፍሪክ የቀና ዕጣ ፈንታ ለሰላሟና ለበጎዋ መደረግ ባለባቸው ጉዳዮች መወሰድ ባለባቸው እርምጃዎች ላይ ፕሬዚደንቷ ፎስቲን ኦርካንዥ ተዋዴራ ጥርጣሬ የላቸውም። ላለፉት አራት ዓመታት የአራት ሺህ ሰው ሕይወት የበላውን በመቶ ሺዎች መፈናቀል ምክንያት የሆነውን ብጥብጥ ያጫሩ፣ ያቀጣጠሉና የመሩ ለፍርድ መቅረብ አለባቸው። ተጠያቂዎችም ቅጣታቸውን መቀበል አለባቸው። ይህ ነው። በፕሬዚደንት ተዋዴራ እምነት ሴንትራፍሪክን የሚያረጋጋ ሰላሟን የሚመልስ ቀውሱ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ.ም የተቀጣጠለው አብዛኛቸው ሙስሊም የሆኑ ሴሌካ አማጺያን ዋና ከተማይቱን ባንጊን ይዘው ሥልጣን ሲቆጣጠሩና፣ አብላጫቸው ክርስቲያን የሆኑት አንታይ ባላካ የሚባሉት ነፍጥ አንጋቾች የአጸፋ ጥቃት ማድረስ ሲጀምሩ ነበር። በሀገራቸው ውስጥ እጅግ የተንሰራፋው የሰብአዊ መብቶች ሁኔታ የመንግሥቱን ሥልጣን እጅግ ማዳከሙንና የፍርዱን ሂደት ነጻነትም አብዝቶ መጋፋቱን ፕሬዚደንት ቶዋዴራ ለሰብአዊ መብቶች ምክር ቤቱ አመልክተዋል። ቱዋዴራ ለምክር ቤቱ በሰማበለው ባሰሙት ንግግራቸው ያ የመንግሥታዊ ሥርዓት መጥፋትና የፍርድ ሂደት መታወክ ሰዎች ፍትህን ከራሳቸው እጅ እንዲሹ ወደ ማድረግ ገፋቸው ብለዋል። ይህ ሁኔታ ተቀባይነት የለውም፣ ሊቀጥልም አይችልም። የሕግ የበላይነትን በማስፈን ጸጥታን በማረጋገጥ የሰብአዊ መብቶችን መከበር በማበረታታት አጥፍቶ ያለመጠየቅ ወይም ከቅጣት ማምለጥን መዋጋት ወደ ተመሳሳይ ሁከት የማንገባበትን ዘላቂ ሰላም እጅግ ፈጣን በሆነ ሁኔታ ለመመለስ አስፈላጊው መፍትሔ መሆኑን የአገሬ ሕዝብ አምኗል። በሰላምና በፍትሕ መካከል አንዳች ተቃርኖ የለውም ብለዋል ፕሬዚደንቱ አዴራ። እንዲያውም ተደጋጋፊ ናቸው። አጥፍቶ አለመቀጣት በማዕከላዊ አፍሪካ ሪፐብሊክ ጨርሶ ቦታ የለውም። ከእንግዲህ ዜሮ መቻል፣ ዜሮ ትዕግሥት። የእንዲህ ዐይነቱ ስሜት ለዓመታት መንዘላዘልና ስር መስደድ አዳዲስ ጥፋቶችና ወንጀሎች እንዲቀፈቀፉና በሕዝብ ላይ እንዲነግሡ ምክንያት ሆኑ። በሴንትራፍሪክ ፕሬዚደንት ፎስቲን ኦርካንዥ ተዋዴራ እምነት የእነዚያ ወንጀሎች ሰለባዎችና ተጎጂዎች አሉ። ተዋዴራ ፍትሕ ሊያገኙ ደግሞም ሊካሱ ይገባል።